መዝናኛ ኦሮምኛ አማርኛና ትግርኛ ቋንቋዎችን አቀላጥፋ ትናገራለች። በአረብኛም ትግባባለች። ኦዛ ዛሌና በሚለው የአረብኛ ዜማ ይበልጡኑ የምትታወቅ ቢሆንም ወፈር ብሎ በሚስረቀረቀው ድምጿ የተለያዩ ነጠላ ዜማዎችንና ሁለት ያህል የሙዚቃ አልበሞችን ለአድማጮቿ አድርሳለች። ለሴቶች መብት መሟገትና የበጎ አድራጎት ስራዎች ከሙዚቃው ጎን ለጎን የምታተኩርባቸው ተግባራት ናቸው። የዛሬዋ የመዝናኛ ዝግጅት እንግዳችን ድምፃዊት ሄለን በርሄ ትከታተሉን ዘንድ በአክብሮት እንጋብዛለን። በመጀመሪያ ድምፃዊት ሄለን በርሄ ለቃለመጠየቁ ፈቃደኛ በመሆንሽ በዶቼ ቬለ ራዲዮ ስም ከልብ አመሰግናለሁ። እኔም በጣም በጣም አመሰግናለሁ። ከተወዛዋዥነት ነው ወደ ሙዚቃ የመጣች የሚል ነገር አለና እንዴት ነበር አጀማመርሽ? በትክክል ተወዛዋዥ ነበርሽ? ሙዚቃው ነው የሚቀድም ውዝዋዜው ነው? እስኪ የመጀመሪያውን የሙዚቃ አጀማመርሽን አስታውሽኝ። ያው ሁሉም እንዳልሽው እንደሚያውቀው ተወዛዋዥ ከዛዛ ወደዛ የገባው እንደዛ ነገር ነው የሚያስቡት እና በስ ነገር ነው ውዝዋዜንም በጣም ውድ አለው መስፍንንም እንደዚያው ግን በአጋጣሚ ሀገር ፍቅር ሶስት ወር ነው የሰለጠንኩት እና ገና ፍሪ ሰርቪስ ላይ እያለሁ ትምህርት እየጠፋን ነበር፣ እዛ የምንገባው እና ፍሪ ሰርቪስ ነው ምንም ብርም አይሰጠንም ምናምን ነገርና በአጋጣሚ ነው የሆነ ሰው ሲመጣ እሷ ልጅ እንፈልጋለን ምናምን ሲባል በጣም ዘነገጥኩኝ። መከደር ይባላል አሰልጣኛችን። እሷ ምንም ነገር የምታውቀው ነገር የለም እሷ ገና አዲስ ነች ምናምን ሲባል እሷንም እንፈልገዋሉ እና ከዛ ተነስቼ ባህሬን ሄድኩኝ። እዛ ነው ውዝዋዜውንም ዘፈኑንም ሁሉ ነገር ጨርሼ የመጣሁት። ስለዚህ ባህሬን ነው ማለት ነው ሙዚቃ የጀመርሽው? ባህሬን በላይ ደግሞ ምንድን ነው ያው የእኔ ብቻ ሳይሆን ሁሌ ሚዲያ ላይ የምናገረው ነገር ነው። እና አብነት አጎናፍር በጣም የማከብረው መወድ ወንድሜ ነው። እንምናሉሽ ረታ፣ እነ ስማያል እንድሬስ፣ እነሱ ናቸው ዘፋኝ እንዲሆን ያበቁኝ ማለት ነው። በዚህ አጋጣሚ እግዚአብሔር ያክብራቸው። እና ሁሉን ነገር እንትን ያልኩት አንድ ላይ ነው እንጂ በጣም ረጅም ጊዜ ዳንሰኛ ሆኜ ምናምን አለም የሚገባት። በጣም ብዙዎች የሚያውቁሽ አንድ የአረብኛ ሙዚቃ አለ ኦዛዛ አሌና የሚል እንደውም ያንቺ ቅጽል ስም ሆኖ እስከ መጠሪያ ድረስ የደረሰ በጣም ብዙዎች የሚያውቁትና ና የሚወዱት ዘፈን ነው እና እሱ ዘፈን የታዋቂዋ የሱዳን ዘፋኝ ነጋ የእሷ ሙዚቃ ነው። እና እንዴት ነበረ እሱ ሙዚቃ ለመጫወት እድሉን ያገኘሹ? በአጋጣሚ ያው ዱባይ በኮንትራት እየሰራሁ እሷ ትመጣለች እና አንቺን በቋንቋሽ እኔም በቋንቋዬ እንድሰራ ፈልጋለሁ አለች። ስቴጅ ላይ ስዘፍን አይታኝ ማለት ነው። እና አጋጣሚ ሱዳኛ ሌላ ሱዳኛ ነበር የምጫወተው እና እሺ ያልኳት። ሸራተን የሚባል ትልቅ ሆቴል አለ፣ ሸራተን ዴራ የሚባል ዱባይ ውስጥ እዛ ኮንሰርት ያዘጋጀች። እኔም የተለያዩ ሱዳኛዎች ዘፈንኩ ከእሷ ጋር የተቀባበለ ሱዳኛ ዘፈንን። ከዛ ይህንን ዘፈን ስዘፍን ነው ሰማት ስዘፍን ስሰማት፣ ያው በጣም ስሎ ነው፣ በራሳቸው ሪትም ነው የሚዘፍኑት ምናምን ነገር ነው ግን ትን ቦታ አበኝ የሆነ ነገር ውስጥ አጎስቦኛለን በጣም ጓደኛ ሆነናል እና ነዳ ልሳ ወይ ይህን ነገር ወደድኩት አልኳት። እና ጥሩ ሴት ናት በነገራችን ላይ ና ችግር የለም ሄለን ሀቢቢ ስሪው አለችኝ። ከዛ እኔ መጥቼ እዚህ ዮቤል ብርሃኑ ግጥም ጻፈልኝ፣ ለወንድሜ ነህ አሰፋ ያቀናበረው። ከዛ ክሊፕ ተሰራበት እና ለቀኩት። ከዛ ሁሉን ነገር ሰርቼ ሲጨርስ እንደገና ናይጄሪያ ሌጎስ ላይ ተገናኘን። ከዛ አብረን ዘፈን ነው ስቴል በጣም ሰርፕራይዝ አረኳት። አበደች፣ በቃ ስትሰማ ሁሉ አላመነችም። ቢኮዝ አንደኛ ኢትዮጵያዊ ተቻለው፣ ሁለተኛ ተለውጦ ነው የመጣው፣ ሶስተኛ አማርኛ ሁሉ አለበት። ከዛ በኋላ በቃ ሁለታችን ሁሌ እንገናኛለን። ስቲልም ቤት ትመጣለች አዲስ አበባ ስትመጣ። የውዛዛ አካሄድ ይሄንን ይመስል ነበር። አረብኛ ቋንቋ ትናገሪያለሽ? ያው ብዙ አይደለም፣ ለመግባቢያ ነው የምናገረው። ታለው መሳቡ በጣም እንደም እዛን የምትኖረው አረብኛን የምችለው ብሎ ያስባል። በህይወት የሚገርምሽ ሱዳን እንደሄድኩት አረብኛም ብዙ አልችልም፣ ያው መግባቢያውን ነው የምችለው። ስለ ቋንቋ ስንነጋገር አንቺ ኦሮምኛ፣ አማርኛና ትግርኛ ቋንቋዎች ትናገሪያለሽ። እንግዲህ ግን ዘፈኖችሽ አማርኛ ብቻ ናቸው። የኦሮምኛና የትግርኛ ሙዚቃዎችን መቼን ጠብቅ? ያው እንግዲህ ምን አለ መሰለሽ፣ እኔ ኖርማሊ ኦሮምኛ አፌን የፈታሁበት ነው ማለት ይቻላል። ኖርማሊ የተወለድኩት አዲስ አበባ ነው ገዳም ሰፈር ውስጥ ነው የተወለድኩት። ከዛ በኋላ ግን ያደግኩት ወለጋና ቦረና ነው እና ቋንቋን በደንብ ችለዋለሁ፣ መስፈንም እፈልጋለሁ ስህዛት ነው ግን ሁኔታዎችና ቦታዎችን እዛ ድረስ ሆኜ ሄጄ ያለውን ነገር ነው መስፈን የምፈልገው ና አሁን ከዚህ ከአልበሜ በኋላ ያው ኦሮምኛውንም ትግርኛውንም መስፈን እፈልጋለሁ ወደ ሙዚቃ አልበሞች እንሂድና የመጀመሪያው የሙዚቃ አልበምሽ መጠሪያው ታስፈልገኛለህ የሚል ነው ሁለተኛው ደግሞ አሁን በቅርቡ ያወጣሽው እስኪሌው ይላል እስኪሌው ለምን ተመረጠ ለአልበም መጠሪያነት የተለየ ምክንያት አለሽ ብዙ ጊዜ አይተሽ ከሆነ ቤትም ልትገዢ ወይ የሆነም ሰው ስትተዋወቂ ወይ ቦታም ይሆን ነገር ብቻ ስ እስኪል መጀመሪያ እስኪል እና ከዛ ልወስናያን ነገር ትያለሽ። የብዙዎቻችን መጠቀሚያ ቃል ናት እና ከዓለም ውስጥ ደግሞ ስታዩ ደግሞ ለየት የሚያደርገው ቃል ደግሞ ይሄ ነው። ለብዙዎቹ ጥያቄ ሊሆን የሚችል ነገር ማለት እስኪል ለምን ልትለው ቻለች ብሎ እንዲል፣ ከሌሎቹ ይሄ ቃል አሪፍ ቃል ነው ብዙን ነገር ይወክላል ብዬ እስኪል አልኩት። በቅርቡ አይቲዩን የሙዚቃ ቻርት ላይ ስምሽ ወጥቶ ነበር። ይሄ ደግሞ ብዙ ጊዜ በኢትዮጵያን ሙዚቀኞች ዘንድ የተለመደ ነገር አይደለም እና እንዴት ነበር ወደዛ የሄድሽበት? እውነት ነው። በአጋጣሚ ያው እግዚአብሔር ይመስገን፣ ምችስ ሁሉን ነገር የሚያደርገው ፈጣሪ ነው እና እህቴ ጉበዘት አለችኝ ኔዘርላንድ እና እሷ ኮንታክቶችን እንትን ብላ ያው ከዚህም ከዛም ያለውን የኦንላይን ሽያጭ ለማድረግ ስታደረግ እነሱ ጋር በጣም በረጅም ጊዜ ነው የተገናኘችው እና እሷ ናት ያገናኘችኝ እህቴ ማለት ነው ቤቲ ትባላለች። እና ደስ የሚለው ነገር ያው ኢትዮጵያዊ ዘፋኝ እዛ ውስጥ እኔ ስገቢ አብሻ ቀሚሴን ብትን አረጌ ታገኛለች ና ለእኔ ደስ ይለኛል በጣም ማለት ለእኔ ብቻ ሳይሆን ላይክ በቃ ኢትዮጵያ እዛ ውስጥ አለች ሲባል ደስ ይለኛል እኔ እና ከዛም አልፎ ተርፎ ደግሞ አይቲዩንስ ቻርት ላይ በሀያ አራት ሰዓት ውስጥ አስራ ሰባተኛ ስገባ በጣም እየዘገቡ የኢትዮጵያዊቷ ከኛ ካሴ ያርታ እንደዚህ እንደዚህ ብለው በቃ በጣም ይዘግቡት ነበር። ደስ ሲል ነበረ ና ይህ ነበር የአይቲንስ ቻርቱ ል ስትገቢ ራሱ ሁሉን የሚያመጣልሻለ። እስኪ ከሙዚቃው ወጣን በልና አንድ ጥያቄ ልጠይቅሽ ባሊያ የሚባል የጀርመን የውበት መጠበቂያ ምርት አለ ና የታወቀ የውበት መጠበቂያ ምርት ነው። እሱ ምርት ላይ ፎቶሽ ታይቷል ይባላል ና ማስተዋወቅ ጀመርሽ። እንዲህ ይልን እዚያው ጀርመን ሀገር፣ ሙኒክ ምትባል ከተማ ውስጥ የባንክ ቤት ውስጥ ቫይስ ፕሬዚደንት ወይም ሚሰራ ሰው ፍራንስ ይባላል እና እዚህ ኢትዮጵያውያኖችን ህጻናቶችን የሚረዳ ሰው ነው እና በጣም ረጅም ጊዜ ነው ሳውቀው ለነዛ ለኢትዮጵያን ህጻናቶች እካ ሲል ህክ ምን ሲል ምን ሲል እኔ ለእኔ ይሰጠኝ ና እኔ ተቀብዬ ለልጆቹ ያደርሳለው። እንደዚህ የተቸገሩት የሚሆኑ ሰዎች ካሉ ብቻ በእንደዚህ አይነት ነገር የተሳሰረ ነገር አለ ነው እና ደስ የሚለው ዘፈኔንም በጣም ይወደዋል። ያው በባለቤቱ ይመስለኛል መቼስ እንጂ ኢትዮጵያ ዘፈን አይሰማም እሱ። ባለቤቱ እንዲሁም ኢትዮጵያዊ ናት የሚል ነገር ሰምቻለሁ። እውነት ነው። ከዛ እያለ እያለ ሴት ያው ፌቨር ነገር ለማድረግ መሰለኝ ይህንን ባሊያ በምትሆኑትን በተለያየ አይነት የሻምፖ ፎቶዎች በራስ እያሰራ በዴችር ይልክልኛል። እግዚአብሔር ያክብረው። ጥሩ ነገር የሚሰራ ሰው ነው እና ከዛ ነው ያገኘው። ሄለን የበጎ አድራጎት ስራ ላይ ትሳተፋለች ይባላል። በተለይ የካንሰር ታማሚ የሆኑ ህጻናት ላይ የምትሰራው ስራ አለ ይባላል እና እስኪ ስለሱ አጫውችኝ። እዛ ላይ ምንድን ነው ተሳትፎሽ? እኔ ያው በብዙ እንትኖች ላይ ይሰራለሁ። በህጻናት በካንሰር ላይ ደግሞ የሚሰራው ምንድነው ጥቁር አንበሳ ነው የሚገኙት ህጻናቶች እና ተስፋ ህይወት የሚባል ድርጅት ነው እና በእነሱ ስም ነው ያሉት። እና በጣም ነው የሚያሳዝኑሽ ህጻናት ካንሰር ሊኖርባቸው ብዬ ማስብ አላውቅም። ግን ለግንዛቤው ሂጄ ማየቴ በጣም ያስለቀሰኝ። በጣም የሚያሳዝኑሽ ብዙዎቹ ገጠር ነው የሚመጡት እና ብዙዎቹ ከብታቸውን ሽጠው ንብረታቸውን ሽጠው ልጆቻቸውን ለማሳከም ከሚመጡት እዚህ ሲመጡ ደግሞ የህጻናቶቹ ቁጥርና የታማሚዎቹ ቁጥርና የአልጋው ቁጥር በብዙም አይገናኝም በሚገርምሽ ሁኔታ። እና በየጊዜው ኪሞ ነው የሚወስዱት ስኪሙ አንስር ይፈልጣለች ሲዎች በመርፍ የአስር ጊዜ ሲዎች። እኛ እንኳን ትልቆቹ በጣም የሚከብደንም። በሳምንት አንድ ጊዜ ደግሞ ግዴታ ፕሮቲን ማግኘት አለባቸው። ትንሽ ስ እንኳን ሰፖርት ያደረጓቸው ስ እና እኔ ጉዞል አምባሳደር ያው ሲያደርጉ ምን ያካል ቢያምንብኝ ነው ብዬ በጣም የተጨነኩት። ምክንያቱም ያው አምባሳደር መሆኑ ሳይሆን የልጆቹን ጩኸት መጮ ነው፣ ህብረተሰቡ ግንዛቤ እንዲኖረው ማድረግ ነው። በዚህ አጋጣሚ የትኛውም ላይ ያው ይህንን ጣቢያ መቼም የሚታወቀ ጣቢያ ነው፣ የትም ቦታ ነው የሚሰማው። ሁላችሁም የበኩላችሁን እንድታረጉ ገጠር ሰዎች የሚያርፉበት ቦታ የለም። እኔ አሁን ጥያቄ ምንድነው መንግስት ማድረግ ያለበት ነገር በቂ አይደለም እና ቢያንስ ለልጆቹ ለብቻቸው ሆስፒታል መሰራት አለበት ቤተሰቦቻቸው ሲመጡ የሚተኙበት ድምፃዊቷ ከበጎ አድራጎት ስራዎቿ በተጨማሪ ለሴቶች መብትና እኩልነት መከበርም ታቀነቅናለች። ከዚህ ስራዋ ጋር በተያያዘም በቅርቡ ልምራሽ ማለቱን ተው በሚል ዜማ ከተባበሩት መንግስታት የሴቶች ዘርፍ ጋር በቅርበት እየሰራች መሆኑን ትናገራለች። በዚህ ስራዋም የሰርተፍኬት ሽልማት ማግኘቷን ትገልጻለች። በሴቶች ላይም ከዩኤን ጋር ሰራለው። በፓርትነርሽፕ ሆኜ ነው ከእነሱ ጋር መሰረው። እነሱ ምንድን ነው ዋና አላማው? እነሱ እስከ ሁለት ሺህ ሰላሳ ያስቀመጡት ጎል አለ እና ጀንደር ኢኳሊቲ ወይም ወመን ኢምፓወርመንት ይሉታል። ሴቶች እኩልነት ነው እና በቤት ውስጥ ያለ ጭቆና አለ እና ሴት ልጅ ወጥታ መማር አለባት። ሴት ልጅ ወጥታ እራሷን መቻል አለባት። ሴት ልጅ እናት ነች። ሴት ልጅ እህት ነች። ሴት ልጅ ሀገር ነች። ሴት ልጅ መንከባከብ፣ ሴት ልጅ እንትን ማለት ሀገርን መንከባከብ ነው። እና ያንን ነገር ለማስተላለፍ ነው፣ ያንን ነገር እየሰራ ነው። ይሄም ግጥም ትራንስሌት ተደርጎ በእንግሊዝኛ ኒውዮርክ ዋናው መስሪያ ቤት ተልኮ እዛ ተገምግሞ ፓወርፉል ሌረክስ ተብሎ ነው የመጣው። እና ኢንጂነር ምግባር መካፈ ይባላል እና እሱ ነው የጻፈልኝ በጣም ደስ የሚ ያስተማሪ የሆነ ግጥም

እኔም በጣም ደስተኛ ስለሆንኩኝና በዚህ ነገር ላይ መስራት ስለምፈልግ ይህን ዘፈን ሰርቸው ነበር እና እነሱ በጣም ደስ አላቸው። ከሁለት ሳምንት በፊት ሐሙስ ቀን ሪሊዝ ተደረገ ዩኤን ውስጥ እና በአጋጣሚ ያው ከዩኤን ፕሬዚዳንት የአዋርድ ሰርተፍኬት አበርክተውልኛል። በዚህ አጋጣሚ ያው እግዚአብሔር ይመስገን የሆነ እሱ በሰጠው ነገር ለማገልገል በጣም ደስተኛ ነኝ፣ ና ጥሩ ነገር ያው እየሞከርኩ ነው። ድምፃዊት ሄለን በርሄ ለነበረን ቆይታ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁን እናመሰግናለን። አዘጋጅና አቅራቢ ፀሐይ ጫኔ። መልካም ጊዜ